በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የአበሽጌ ወረዳ ነዋሪ የሆኑትና በደህንነት ስጋት ምክንያት ስማቸው እንዲገለጽ አልፈለጉ አስተያየት ሰጭም ከትናንት ወዲያና ትናንትና ብቻ አስር ሰዎች ታስረዋል ሲሉም ለአሜሪካ ድምፅ በስልክ ተናግሯል። ከዚህ በሁለት ቀን ሶስት ቀን ውስጥ ያው በየቀኑ ሌሊት ነው ቤት ውስጥ የሚገባው። እያንዳንዱ አማራ ተወላጅ ያው ቤቱ ተኝቶ ያድርም፣ ሌሊት ይገቡብሃል፣ ቤት ይከበባል። ያው ከፍተኛ አለ። በዚህ ሁለት ቀን ሶስት ቀን ውስጥ እንኳ ያው በየቀኑ ሰው ሳይያዝ የሚያድርበት የለም። አሁን እንኳ ትናንት ጀምሮ እንኳ ከአስር ሰዎች በላይ ታስረዋል። በተጨማሪም እስሩ ከጀመረ ወራትን አስቆጥሯል ያሉት አስተያየት ሰጪውም በአማራ ክልል ከመንግስት ጋር እየተዋጋ ካለው ከይፋኖ ቡድን ጋር ምስጢራዊ ግንኙነት አላችሁ በሚል ካለፈው ዓመት ሐምሌ ወር ሁለት ሺ አስራ ስድስት ዓመተ ምህርት አንስቶ ከአንድ መቶ ሀምሳ በላይ ሰዎች በወልቅጠ ከተማ ከሕግ አካሄድ ውጪ ታስረው ይገኛሉ ነው ያሉትም። አሁን በአሁኑ ሰዓት ምናልባት ከመቶ ሀምሳ በላይ የአማራ ተወላጆች በወልቅጤ አዳራሽና በዋልጋ ከተማ የቀድሞ ልዩ ኃይል ግቢ በሚባለው አካሰው ይገኛሉ። እንግዲህ መታሰር ያዙበት ስራይትባቸው ከፍተኛ ድብደባ፣ አካላዊ ድብደባ ነው። ይህን አካላዊ ድብደባ እንግዲህ አይኑ የጠፋ አካሉ የጎደለ እጃቸውን መስጠለለ በተለያየ መንገድ ያው የአእምሮ ችግር ሁሉ የገጠማቸው ወገኖቻችን እንዳሉ ማረጋገጥም ትችላለ። ሁለተኛ ከታሰሩ ጀምሮ ከዛሬ ድረስ በምንም መልኩ ሳይጠየቁ ቀጠሮ እየተባለ ቀጠሮ እየተባለ ከፍተኛ እንግልት እየደረሰባቸው ነው። የታሰሩትን ሰዎች እኚሁ አስተያየት ሰጪ በአበሽቄ ወረዳም የተፈጸመ ነው ያሉት የዘፈቀደ ስሩም ማንነት ተኮር ነው በማለት አክለዋል። ለምሳሌ ልነግርህ እችላለሁ። እነ ወንደሰን ክፍለ የሚባሉ አቶ ነገሰ ስጦታው የሚባል የሀገር ሽማግሌ ነው። ደመቀ ተመቸው የሚባል ደግሞ የዛ የከተማዋ ፍትህ እና ጸጥታ ኃላፊ ነው። በማንነቱ ነው የታሰረው። እነዚህ እነዚህ ሰዎች አደሰ ለማ የሚባል ሞዴል አልሷደር ነው ይታወቃል። እስከ ክልልም ለውጭ ነዋቸው የሄዱት ሲሆን አማራ ከሆንክ ማጠራቸውን ሆን በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምጻቸውም እንዲቀየረ ጠየቁን። ሌላ አስተያየት ሰጪም አንድ ዘመዳቸው ከቤተሰብ አባላቸው ጋራ እንደታሰሩባቸው ተናግሯል። Benim bir kere benim de böyle olacak olmaz. de de kamp falan falan. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de bir nevi. Benim de ፋውንዴሽን በዚህ ሰዓት ወደ ሀገራችን ጥለን እንሄዳለን በሚል ሰዎች አላዩና አልታዩ የሚባሉ ሰዎች እንደዚሁ

ባት በደቡብ ከ አዲሱ ክልል ጌ ዞን አሽ ወረዳ ነው የምናጠዳድረው ኛ ዞን በኩል ያለው ነገር ትንሽ ችላ ተባለ ነው መች ምክቱም ክልል ላይ እንግዲህ የራሱን ዜጎች የመጠበቅ አላፊነት አለበት አሁን አብዛኛው ሴቶች ወሰን በገበረቃጠነ ሰዎች አሉ ሰዎች አሉ ሰው ገባዋል በዛ አካባቢ እነዛ ሰዎች ሲሞቱ ሌላዋ ሲንባ ወንድማ ጠፋ የተወሰዱ ይህ የተጋጠመባቸው የወረዳው አስተዳደር የሰላምና ጸጥታ ጽህፈት ቤት ኃላፊም መቶ አለቃ ጸጋ የአዲምሳ ሰዎች መታሰራቸውን አምነው የታሰሩት ግን የፋኖ ቡድን አባል በመሆናቸው ከቡድኑ ጋርም ግንኙነት በመፍጠራቸው በወንጀል ተጠርጥረው እንጂ በማንነታቸው ተለይተው አይደለም ሲሉ አስተባብለዋል። የታሰሩ ሰዎች አሉ፣ ትክክል ነው። ስለዚህ በተጠረጠሩበት ስራቸው ታስረዋል። ፍርድ ቤት እየቀረቡ ነው። ምርመራ አሁን የሚያጣራው የፌዴራል መርማሪ ነው። እዚህ ምንም የተደበቀ ነገር የለም። ያው ችግሩ እንዳይፈታ የሚፈልግ ሰው እንደዛ ሊል ይችላል። ችግር ሲፈጥር አይታወቀውም፣ ከታሰረ በኋላ ብሔሬ ምናምን ይላል። ችግር የሚፈጥረው ብሔርን ወክሎ አይደለም ሰው ስለዚህ በተፈጠረው ችግር ምክንያት የታሰሩ ሰዎች አሉ፣ ፍርድ ቤትም እየቀረቡ ነው። ምንድነው የተፈጠረው ችግር? በተላቅ አካባቢ ላይ እኛ አካባቢ ላይ በርከት ያለ ወጣቶች ፋኖን በማለት እንቅስቃሴ ያደርጋሉ። ሰዎችን ያግታሉ፣ ስልጣን ይወስዳሉ። ከመከላከያ መሳሪያ እያስገዱ መሳሪያ ይገዛሉ። እዚህ ተጨባጭ ነገር ማለት ነው። እንደውም ታግተው አምስት መቶ ሺ ስድስት መቶ ሺ ከፍሎ የወጡ እናቶች አሉ። የተደፈሩ ሴቶች አሉ። እንደ ቢሮ እኛ እንደዚህ ስንናገር የሚደመጠው ያላግባብ ታሰር እንደሚል ነው። አብዛኛው ሚዲያዎች የሚያደምጡት ግን ሪያሊቲው ደግሞ ወደ አስራ አምስት ሰው አካባቢ ላይ የታገተ አለ። እነሱ ሁሉ ብር እየከፈሉ ይወጡ አሉ። ጅምላ ደግሞ አንድ ቤተሰብ ላይ የተገደላለ ስለዚህ እነዚህ ዓይነት ጥቃቶች አሉ። እሱን ለመከላከል ለመንግስት እያሰርን ነው። ነዋሪዎቹ ከባለፈው አመት ሐምሌ ወር 2016 ዓ.ም አንስቶም ከ150 በላይ ሰዎች መታሰራቸውን የገለጹ ሲሆን መቶ አለቃ ፀጋዬ ግን እኛ ያሰር ናቸው 58 ተጠርጣሪዎችን ብቻ ነው ስሉም አጣጥለዋል። መቶ 50 ሰው አላሰርነውም። ባለፈው ወደ 58 ሰው አካባቢ ነበር የታሰረው። በዋና ዋና እንትን የሚባለው እነዚህ ናቸው። የእንቅስቃሴ ወደ ባለ ስራ መስራት አልቻልንም፣ የእርሻ ወቅት ነው የምለው ቅሬታም ያቀርባል። እንደ መንግስት እኮ የእርሻ ስራው እንዲሰራ ነው በሰራዊት እያጀምን አሁን በቆሎ ደርሰዋል። በቆሎ እንዲቆረጥ እያደረግን ነው ያ ጽንፈኛው ቡድን ደግሞ እንዳትቆርጡ እያለ ገበሬ እያስፈራራ እርሻ ውስጥ በቆሎ ሰው እየመታ ነው፣ በጥይት ማለት ነው። ስለዚህ ከብቶቻቸው ጭምር የአንድ ቤተሰብ አራት ከብት በጥይት የተመታበት አለ። ስለዚህ ከብቶች ይዘው ሲሰማሩ ይወስዱባቸዋል፣ በጥይት ይመታሉ። በዛም ልጆች እያገቱ ደግሞ ገንዘብ ይጠይቃሉ። ይሄ ነው እየደረሰ ያለው። ይሄን ለመከላከል ደግሞ ሰራዊት አሰማርተን ሰብሉ እንዲሰበሰብ እያደረግን ነው፣ ወቅቱም ስለሆነ አሁን የሚሰበሰብበት። ያን እንቅፋት ለመፍጠር እየተንቀሳቀሱ ነው እነሱ ማለት ነው። መቶ አለቃ ጸጋዬ፣ እንዲያው ምንድነው ፋኖ ስለመደገፋቸው ወይም እዛ እንቅስቃሴ ውስጥ ስለመሆናቸው ማረጋገጫቸው ምንድን ነው? ማረጋገጫ ሰርዘው የሚሰለጥኑ በቦታ ላይ የሚሰለጥኑ በቦታ ላይ ፋኖ ድል ያደርጋል፣ ፋኖ አራት ኪሎ ይገባል፣ ፋኖ ነን እኛ እያሉ የጻፉት ጽሁፍ ያየንበት ሁኔታ አለ እዚህ መዝሙርም ጭምር በሞባይላቸው ያስደመጡን ሁኔታ ያዝ ናቸው አምነውም ያው ስልጠና እየወሰዱ እንደሆነ የተናገሩ ፍርድ ቤት የቀረቧሉ በዛ ልክ ነው ፋኖ ያሸንፋል የሚለው የሌላ ሰውን ቤት እየበሰው የታሰሩ ሰዎችን የወረዳው መንግስት በቀጠሮ ብቻ የአንገላታቸው ነው የተባለውን ወቀሳ በተመለከተ መቶ አለቃ ጸጋዬ ፖሊስ ምርመራ እያደረገ ነው የታሰሩ ሰዎችም ጉዳያቸው በህግ እየታየ ነው ብሏል የክልሉ ርዕሰ መስተዳድር አቶ እንዳሻው ጣሰው በቅርቡ ለክልሉ ምክር ቤት በሰጡት ቃላቸው የክልሉ መንግስት ሽብርተኛ ስል በፈረጃቸውና በክልሉ አዋሳኝ አካባቢዎች ይንቀሳቀሳሉ ባላቸው የፋኖና የሸነ ቡድኖች ላይ እርምጃ እየተወሰደ እንደሆነ ገልጾ ነበር። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም